የሐዋሳ ዩኒቨርሲቲ በመሠረተባቸው ክስ ሲዳማ ዞን ከፍተኛ ፍርድ ቤት የቀረቡት የኢትዮ ምህዳር ጋዜጣ ሁለት አዘጋጆች ወደ ዋናው ጉዳይ ገብተው እንዲከራከሩ ብይን ተሰጠ። ሐዋሳ የሚገኘው የሲዳማ ዞን ከፍተኛ ፍርድ ቤት ጉዳዩን የማየት መብት እንደሌለው ያቀረቡት መከራከሪያም ተቀባይነት አላገኘም። ይህ በዚህ እንዳለ ሁለቱ የጋዜጣው አዘጋጆችና ጉዳዩን ለመከታተል አብሯቸው የነበረው ባልደረባቸው እዚያው ሐዋሳ ከተማ በባጃጅ በመጓዝ ላይ እንዳሉ ባጋጠማቸው አደጋ የተለያየ መጠን ያለው ጉዳት እንደደረሰባቸው አስታውቀዋል። እስክንድር ፍሬው ከአዲስ አበባ ዘገባ በስልክ አነጋግሯቸው ተከታዩን ልኮልናል። የክሱ መነሻ የሐዋሳ ዩኒቨርሲቲ የማኔጅመንት አባል በሙስና እጅ ከፍንጅ ተያዙ በሚል ርዕስ ሰኔ 19 2005 ዓ.ም በኢትዮ ምህዳር ጋዜጣ የወጣው ዜና ነው። አዘጋጆቹና ጋዜጣው ስለዚሁ እንዳሉት ዩኒቨርሲቲው ዘገባው እውነት መሆኑን አላስተባበለም። ነገር ግን በሙስና የተያዙት ግለሰብ የማኔጅመንት አባል ሳይሆኑ የቡድን መሪ ናቸው ብለዋል። ይህንኑ ተከትሎም ዩኒቨርሲቲው ማረሚያ እንዲወጣለት መጠየቁን በዚህም መሰረት ሐምሌ 10 ቀን 2005 ዓ ም በወጣው የጋዜጣው እትም ላይ ማረሚያ ማውጣታቸውን አዘጋጆቹ ተናግረዋል። ዛሬ ያስቻለው የሲዳማ ዞን ከፍተኛ ፍርድ ቤት ጋዜጠኞቹ ወደ ዋናው ጉዳይ ገብተው እንዲከራከሩ ብይን መስጠቱን የጋዜጣው ዋና አዘጋጅ ጌታቸው ወርቁ በስልክ ለቪኤ አስታውቋል። እርሱና የጋዜጣው ስራ አስኪያጅ ሚሊዮን ደግ ነው ለህዳር አስር እንዲቀርቡ መወሰኑንም አመልክቷል። ጉዳዩ በፌዴራል ደረጃ አዲስ አበባ መታየት እየቻለ ፍርድ ቤት ለመቅረብ ሐዋሳ ድረስ መሄድ እንዳልነበረባቸውም የኢትዮ ምህዳር አዘጋጆች አምናሉ። የሲዳማ ዞን ከፍተኛ ፍርድ ቤት ግን ጥያቄያቸውን እንዳልተቀበለው ጌታቸው አስረድቷል። ፍርድ ቤቱ ለዚህ በምክንያትነት ያቀረበው የጽሑፉ መነሻ ሐዋሳ ነው የሚል እንደሆነም ጌታቸው ጠቁሟል። በፌዴራል ደረጃ የሚሰሩ የተለያዩ ጋዜጠኞች ከዚህ በፊትም ወደ ክልል ከተሞች እየተወሰዱ መታሰራቸውንና መጠየቃቸውን ኢትዮ ምህዳር በጥቅምት አስራ ሶስት እትሙ አስታውሳል። የሪፖርተር ጋዜጣ ማኔጂንግ ኤዲተር የሆነው መላኩ ደመስቴ በደቡብ ክልል ሶስት ምክትል ርዕሰ መስተዳድሮች ከስልጣናቸው ተነሱ በሚል ርዕስ ከወጣው ዘገባ ጋር በተያያዘ ወደ ሐዋሳ ተወስዶ ለአንድ ቀን መታሰሩን ጋዜጣው በምሳሌነት ጠቅሷል። የዚሁ የሪፖርተር ጋዜጣ ዋና ስራ አስኪያጅ አቶ አማረ አረጋዊ ከዳሸን ቢራ ፋብሪካ ጋር በተያያዘ ዘገባ ከአዲስ አበባ ጎንደር ተወስደው መለቀቃቸውንም አስታውሷል በተያያዘ ዜና ሁለቱ የኢትዮ ምህዳር ጋዜጣ አዘጋጆችና ጉዳዩን ለመከታተል አብሯቸው የነበረው ባልደረባቸው እዚያው ሐዋሳ ከተማ በባጃጅ በመጓዝ ላይ እንዳሉ አደጋ አጋጥሟቸዋል አደጋው የደረሰው አንድ የሞተር ሳይክል ይጓዙበት ከነበረው ባጃጅ ጋር በመጋጨቱ እንደሆነ የጋዜጣው አዘጋጆች ገልጸዋል የሐዋሳ ከተማ የትራፊክ ፖሊስ አባል ሳጅን ሀብታሙ ኡታላ በስልክ ለቪኦኤ እንዳሉት በአደጋው ጉዳት የደረሰው በተለይ በጋዜጣው ከፍተኛ አዘጋጅ ኤፍሬም በየነ ላይ ነው። ኤፍሬም ትንሽ አደጋ ደርሶበታል። እነዛ ማን ነው ማኑ ጌታቸው፣ ጌታቸውና ማን ጌታቸውና ሚሊዮን፣ ሚሊዮን የሆነ በነሱ ያደረገው ነው ያኛው ብሩም ጉዳት የለባቸውም። ከዛ እነሱ የመጀመሪያ እዳታ ገልቶ ያኛውን የኤፍሬምን እያናከሙት ነው። ሁለቱ ሹፌሮች ግን የባጃጁም የሞተር ሳይክሉም ምንም አደጋ አልደረሰባቸውም። የጋዜጣው ዋና አዘጋጅ ጌታቸው ወርቁና ዋና ስራ አስኪያጁ ሚሊዮን ደግነው የመጀመሪያ ደረጃ እርዳታ እንዳገኙ ኤፍሬም ግን ጉዳት ደርሶበት እየታከመ እንደሆነ ነው የገለጹት ጉዳት አልደረሰባቸውም የተባሉት የባጃጁና የሞተር ሳይክሉ ሾፌሮች በቁጥጥር ስር ውለው ሁኔታው እየተጣራ መሆኑንም ሳጅን ሀብታሙ አስረድተዋል ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ